ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። ቤተሰቦንና ቤቶን ከእሳት አደጋት ተጋላጭነት መታደግ ማለት ቀድመው ስንዱ መሆን ማለት ነው። የመስኩ ጠበብት ለደን ቃጠሎች ተጋላጭ ሆኑ ቀዬዎች የሚኖሩ ሰዎች የድንገተኛ አደጋ እቅድ እንዲኖራቸው ምክረ ሐሳብ የሚለግሱትም ለዚህ ነው። የእሳት አደጋ ባለስልጣናት በመላ አገሪቱ የደን ቃጠሎን ለመከላከል እየተዘጋጁ ነው። በቪክቶሪያ ኪስፕሮ እሳት አደጋ ብርጌድ የገጠር እሳት አደጋ በጎ ፈቃደኞች ካፕቴን ፊሊፕ ታውንሴንድ መሰረታዊ ስለሆኑ በመኖሪያ ቤቶ ዙሪያ ሊያከናውኗቸው ስለሚችሉ የእሳት አደጋ መከላከል መሰናዶዎች ሲገልጡ፣ በቅድሚያ የእሳት ቃጠሎ ሲነሳ የቤቶ ጣሪያ ከፈፍ ላይ የሚደርስ የውሃ መርጫ ያለውትን የማኅበረሰብ የእሳት አደጋ አድን ለቤቶ ቅርብ በሆነ ስፍራ አለን ከእሳት አደጋ ለማምለጥስ እቅድ ነድፈው አዘጋጅተዋልን ብለው ይጠይቃሉ። አክለውም አጋዥ ሀሳባቸውን ሲቸሩ ቤቶ ጣራ ላይ ያሉ ረጋፊ ቅጠሎችንና ደረቅ ስንጥሮችን ያጽዱ። በቤቶ ዙሪያ ጥገና የሚሹትንና ጠግኗቸው የሚችሉትን ይጠግኑ። እሳት አደጋ ሲነሳ ውሃ ማርከፍከፊያዎችን ከጣሪያዋ ክፈፍ ጋር ያያይዙ። ከቤቶ ፊትና ጓሮ ያሉ ሳሮችን ባጭሩ ይጨዱ። የጓሮ ተክሎችንም በአግባቡ ያስተካክሉ። በቤቱ ዙሪያ ሊደርሱ የሚችሉ ረጃጅም የውሃ ምርጫዎች ይኖረዎት ይላሉ ካፕቴን ፊሊፕ ታውንሴንድ። በእሳት አደጋ ወቅት አካባቢውን ለቀው ለመውጣት የሚያስችል ፕላን መኖር በእጅጉ ጠቃሚ እንደሆነ በማንሳት እንዲህ ያሉ ፕላኖችንም ከየክፍለ ሀገራቱ የእሳት አደጋ መከላከያ ባለሥልጣናት ድረ ገጾች ላይ ማግኘት እንደሚቻልም ይጠቁማሉ ያንን ተመርኮዞም በግሎ እንደሚስማማው አድርገው ሊጠቀሙበት እንችላሉ። በሳት አደጋ ወቅት አካባቢውን ለቀው ከመሄደው በፊት ከቅሎ ጋር ለከቷቸው ስለሚገቡ ቁልፍ መሰናዶዎች ሲያስረዱም የመጀመሪያ ደረጃ ሕክምና መስጫ ከነ መመሪያዎቹ፣ ጠቃሚ ዶክሜንቶች፣ ከፍ ያለ ዋጋ ያላቸው ነገሮችና ፎቶግራፎች፣ ጥሬ ገንዘብ፣ ኤቲኤም ካርዶች፣ የብድር ካርዶች፣ የሞባይል ስልክ ከነ ባትሪ መሙያው መድኃኒቶችና በተለይ አስፈላጊ የሆኑ ነገሮች እንደሆኑ ይገልጣሉ። አያይዘውም በእሳት አደጋ ወይም አካባቢው አግባብ ባለው የመንግሥት ባለሥልጣን ተወካይ በሮውን አንኳክቶ አካባቢውን ለቀው እንዲወጡ ሲጠየቁ ምክረ ሐሳቡን ተቀብለው አየውን ለቀው እንዲሄዱ ያሳስባሉ። አውስትሬልያ ውስጥ የደን ቃጠሎዎች የአደጋ ደረጃ ይሰጣቸዋል። የደን ቃጠሎዎቹ ደረጃ በእጅጉ ከፍተኛ ደረጃ ሲደርስ የክፍለ አገሩ የእሳት አደጋ ኮሚሽነር ሙሉ በሙሉ እሳት የማይለኮስበት ቀን ብሎ ይደነግጋል። ያም ማለት ድንጋጌ በተጣለባቸው ቀናት ውስጥ በውጭ ግልጽ በሆኑ አካባቢዎችና እሳት የማንደድ ፈቃድ ተሰጥቷቸው ባሉ ስፍራዎች ሁሉ እሳት መለኮስ አይቻልም ማለት ነው። እለቱ በጣም ሞቃታማ ደረቅና ነፋሳማ በሆነ ወቅት የካምፕ እሳቶች፣ የምግብ ማብሰያ እሳቶች ወይም የሲጋራ ቁራጮች በቀላሉ ከፍተኛ አደጋ የሚያደርስ የእሳት ቃጠሎ ማስነሳት ይችላሉ። የቪክቶሪያ የጎልማሳ ቃጠሎ ግልጋሎት ሰጪ ነርስ የሆነችው ሃና ሜንዚስ በእሳት የመቃጠል አደጋ አብዝቶ የሚደርሰው ዕድሜያቸው ከ15 እስከ 35 በሆኑ ሰባ ከመቶ ያህል ወንዶች ላይ እንደሆነና በብዛትም ከባቢኪው ጋር በተያያዘ መሆኑን ተናግራለች። ፈጥኖ ለማብሰል ሲባል የባቢኪውን የእሳት መጠን አለቅጥ ከፍ ከማድረግ ጋር የተያያዙ የቃጠሎ አደጋዎችን መስማት የተለመደ እንደሆን ገልጣለች። አክላም እርሶ ወይም አካባቢው ያለ ሰው የእሳት ቃጠሎ ሲያገኘው፣ በመጀመሪያ ፈጥነው ልብሶችንና ጌጦችን ያውልቁ። ከዚያም ለሀያ ደቂቃዎች ያህል ቀዝቃዛ ውኃ ይርጩ። በጨራሽ በበረዶ የቀዘቀዘ ውሃን አይጠቀሙ፣ በማለት ትመክራለች። የመጀመሪያ ደረጃ ሕክምና እውቀት መኖርም ከፍ ያለ አስተዋጽኦ እንዳለው ጠቁማለች። ለተጨማሪ መረጃ ቪዚት ቪክ በርንስ ዶት ኦርግ ዶት ኤዩ ድረገጽን ይጎብኙ። የአስተርጓሚና ተርጓሚ ገዛ ካሹ 13 14 50 ይደውሉ። ይህ SBS Radio Podcast Number, let's say, SBS.com.au slash SBS.com.au. Yugonu. Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.